በፕሮግራሙ ከኢትዮጵያ 21 ከአውሮፓ 40 የሚሆኑ ኩባንያዎች እንደተሳተፉ የሚናገሩት በብራስልስ የኢትዮጵያ አምባሳደር አቶ ግሩም አባይ የመድረኩን አስፈላጊነትና ዓላማውንም ለዲደብልዩ አብራርተዋል። ዋና ዓላማው በኢትዮጵያና በአውሮፓ ህብረት አባል አገሮች ውስጥ ካሉ የፕራይቬት ሴክተር ኩባንያዎች ጋር ኢትዮጵያ ውስጥ ያለውን የንግድና የኢንቨስትመንት እድሎችን በማስተዋወቅ ኦሬዲ የገቡም አሉ። ነገር ግን ይሄን እንቅስቃሴያቸውን ኢንከረጅ ለማድረግ በኢትዮጵያ በተለይ አሁን ከአንድ ዓመት ወዲህ ያለውን አዳዲስ ሁኔታ ከማስረዳትም በቢዝነስና በንግድ በኩልም በኢንቨስትመንት በኩል ያሉትን ሁኔታዎች በማስገንዘብ የበለጠ ተነሳሽነት በአውሮፓ ኩባንያዎች በኩል እንዲኖር ለማበረታታት ነው። መድረኩ በአውሮፓ ህብረት የውጭ ግንኙነት ክፍል የአፍሪካ ቀንድ ኃላፊ ሚስተር ፓትሪክ ሲሞኔትና የኢትዮጵያ የውጭ ጉዳይ ሚኒስትር ሚኒስቴር ዴታ ዶክተር ማርቆስ ተክሌ የመክፈቻ ንግግር የተጀመረ ሲሆን በኢትዮጵያ ስላለው አመቺ የቢዝነስ ሁኔታና ችግሮቹም ላይ ሰፊ ውይይት ተካሂዷል። በተለይ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ አበበ አበባየሁ በአሁኑ ወቅት ኢትዮጵያ ለምን ተመራጭ የንግድና ኢንዱስትሪ ስፍራ እንደሆነች የወጡ አዳዲስ ህጎችን፣ የተዘረጉ አዳዲስ የአሰራር ስልቶችንና አማራጭ የንግድና ቢዝነስ ዘርፎችን በመዘርዘር በሰፊው አስረድተዋል። ዲደብሊው አቶ አበበን የአገር ውስጥም ሆነ የውጭ ባለሀብቶችን ለመሳብ የሚያስችሉ ምን አዳዲስ ነገሮች እንደተፈጠሩ ጠይቋቸው ነበር። በተለይም ባለፉት አመታት ኢንቨስት የተደረጉባቸው የመሰረተ ልማቶች ለውጭ ባለሀብቶች ከፍተኛ የሆነ እድልን ይፈጥራሉ። ከዛም ባለፈ አሁን በአዲስ መልኩ ከዚህ በፊት በመንግስት ይዞታ ስር የነበሩ የመንግስት ልማት ድርጅቶች እንዲሁም ከዚህ በፊት ለግል ዘርፍ ኢንቨስትመንት ክፍት ያልነበሩ ዘርፎች ለኢንቨስትመንት ክፍት በሚሆኑበት ጊዜ የውጭ ቀጥተኛ ኢንቨስትመንት ፍሰቱ እየጨመረ እንደሚሄድ መናገር ይቻላል። ስለዚህ ያለው ለውጥ መንግስት በተለይም ለንግድና ኢንቨስትመንት ምቹነት ከፍተኛ ትኩረት በመስጠት በሰፊው የሰራ ያለ በመሆኑ፣ ሁለተኛ ደግሞ በሀገራችንም እየታየ ያለው የፖለቲካዊ ለውጥ በተወሰነ ደረጃም ቢሆን ለውጭ ባለሀብቶች እንደ መልካም እድል ሊቆጥሩት መቻላቸው ግን በቀጥተኛና በጣም ተገቢ ነው የሚባለው ደግሞ ኢትዮጵያ እያካሄድ ያለችው የኢኮኖሚ ሪፎርም ለውጭ ቀጥተኛ ኢንቨስትመንትም ሆነ ለሀገር ውስጥ የግል ዘርፍ ባለ ሀብቶች ምቹ መደላደል እንደሚፈጥር እምነት አለን በኢትዮጵያ ልዩ ልዩ አካባቢዎች በእርሻና በሌሎች የኢኮኖሚ ዘርፎች እየተሳተፉ ያሉ የውጭ ባለ ሀብቶች የተሳተፉባቸው የቡድን ውይይቶችም የተካሄዱ ሲሆን ባለ ሀብቶቹ ያሉበትን ሁኔታና ያጋጠሟቸውን ችግሮች በማቅረብ ጭምር ልምዶቻቸውን ተለዋውጠዋል ከአንድ መቶ የሚበልጡ የኔዘርላንድስ ኩባንያዎች በኢትዮጵያ በልዩ ልዩ የኢኮኖሚ መስኮች የተሳተፉ እንደሆነ የሚገልጹትና የኔዘርላንድስና የኢትዮጵያን የቢዝነስ ማህበር በመወከል በዚህ ስብሰባ የተገኙት ሚስትር አውክቡሮ አወቀ ብልህ ልትጥራኝ ትችላለህ ብለዋል። በኢትዮጵያ በስራ ላይ ያሉ ኢንቨስተሮች ስለሚያጋጥሟቸው ችግሮች ለዲ ደብሊው አስተያየታቸውን ሰጥተዋል። The two largest are still uh, domestic political instability that makes that companies are hesitant to invest in Ethiopia right now because they don't know exactly where it will go in ምክንያቱም ወደፊት ሊፈጠር ስለሚችለው ሁኔታ እርግጠኛ መሆን አይችሉም እና ነው። ሁለተኛው ሁሉም የሚያውቀው የውጭ ምንዛሬ ችግር ነው። ዶላር ወይም ዩሮ የለም። በዚህ ምክንያት የማምረቻ መሳሪያዎችን ወይም ሌሎች የሚያስፈልጉ ቁሳቁሶችን ለማስገባት ችግር አለ ብለዋል። ሚስትር አውከ በአዲስ አበባ ስማቸው አቶ አወቀ እንደሚሉት እንደዚህ አይነቱ የቢዝነስ መድረክ ግን በጣም ጠቃሚ ነው። የሚቀርቡ መረጃዎች ግን ሚዛናዊና ያለውን ሁኔታ በትክክል የሚገልጹ መሆንም እንዳለባቸው የሚያስታውሱት አቶ አውከ ቡሮ በዚህ በብራስልሱ ስልሱ መድረክ ግን የረኩ መሆኑንም ገልጸዋል። ገበያው ንጉሴ ለዲ ደብልዩ ብራስልስ